ቀዳሚው የዓለም ዜና ነው ማንተ ጋፍቶት ስለሽ ያሰማናል የዲደብልዩ ዜና ጤና ይስጥልኝ አድማጮች በቅድሚያም አርዕስተ ዜናም በአማራ ክልል በኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ ወረዳዎች በተፈጠረው ግጭት ከአንድ መቶ በላይ የአማራ ልዩ ኃይል አባላት መገደላቸውን ማረጋገጡን በሰሜን አሜሪካ የአማራ ማህበር አስታወቀ። በአካባቢው ጥር 13 ቀን 2015 ዓ ም የተቀሰቀሰው ግጭት አንዳንድ ቦታዎች ላይ አለመብረዱን የአይንማኞች ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥበቃ አካላት ከሰኞ ከሰዓት ጀምሮ ከቦታቸው ተነስተው እንደነበር ተገለጠም። የጥበቃ አካላቱ ዛሬ አንድ ሁለት በርቀት እንደሚታዩም ተገልጧል። የቀድሞ መንግስት ከፍተኛ ባለሥልጣን አቶ በረከት ስምኦን ከአራት ዓመታት እስር ቆይታ በኋላ ዛሬ ከስር ተፈቱም። ጀርመን ለዩክሬን ታንኮችን ለመላክ ወሰነች። ዩናይትድ ስቴትስም የውጊያ ታንኮችን ለዩክሬን እንደምትሰጥ ተዘግቧል። ሩሲያ ውሳኔውን ትርጉመ ቢስ መሳቂያ ስትል አጣጥላለች። እዳው የሚያርፈው የአውሮጳ ግብር ከፋዮች ትከሻ ላይ ነውም ብላለች። ዜናው በዝርዝር በአማራ ክልል በኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ ወረዳዎች በተፈጠረው ግጭት ከ100 በላይ የአማራ ልዩ ኃይል አባላት መገደላቸውን ማረጋገጡን በሰሜን አሜሪካ የአማራ ማህበር አስታወቀ። ማህበሩ በተጠቀሱት አካባቢዎች መንግስት ኦነግ ሸኔ በሚል በፈረጀው የኦሮሞ ነፃ አውጪ ጦር ተፈጸመ ባለው ድንገተኛ ጥቃት ከተገደሉት ባሻገር 250 ሺ ነዋሪዎች መፈናቀላቸውንም ገልጿል። ስለ ጉዳዩ ዶቼቬሌ የጠየቃቸው የኦሮሞ ነፃነት ሰራዊት ቃል አቀባይ አቶ ኦዳ ተርቢ በበኩላቸው በሰጡት የጽሁፍ ምላሽ ለግጭቱ የአማራ ኃይሎችን ተጠያቂ አድርጓል። አቶ ኦዳ የአማራ ኃይሎች ያሏቸው ጅሌ ድሙጋ በተባለ አካባቢ ከብቶች በሚያግዱ ኦሮሞች ላይ ተኩስ በመክፈት ጥቃት መፈጸማቸውን ገልጿል። በአካባቢው ጥር 13 ቀን 2015 የተቀሰቀሰው ግጭት አንዳንድ ቦታዎች ላይ ያለ መብረዱን የዓይን ማኞች ተናግሯል። በአንዳንድ አካባቢዎች ግጭቱ መብረዱንም ጠቅሷል። በአማራ ክልል የሸዋሮቢት ከተማ ነዋሪ ትናንት በከተማዋ ከፍተኛ ውጊያ እንደነበር፣ ታጣቂዎች ወደ ከተማዋ ገብተው በርካታ ቤቶችና ንብረቶችን ማቃጠላቸውን ጠቁሟል። ትናንት ያው ወደ አምስት ተኩል አካባቢ ጀምሮ እስከ ማታ ለሁለት ሩብ ጉዳይ ያው ከፍተኛ ውጊያ ነበር እና መጨረሻ ላይ ዙጢ የምትባላችሁ ቀበሌ አምስት ምንህጋ ገብተው እንደገና እነሱ ገፉ። ውስጡ ቤቶች አንድ ሁለት ተቃጥለዋል። ሌላ መኖሪያ ቤቶች ብዙ ተቃጥለዋል። ኮንቴነሮች እና ሱቆች በጣም ብዙ ተቃጥለዋል። ያንን ሰርተው ወደዚያ ያፈገፈጉበት ሁኔታ ነው ያለው። አሁን ተኩስ የለም። በኦሮሞ ብሔረሰብ አስተዳደር የሰንበቴ ከተማ ነዋሪ የሆኑ አንድ ግለሰብ ለዶይቼ ቬለ እንደተናገሩት የከተማ ነዋሪዎች ካለባቸው ስጋት አንጻር ከተማዋን ጥለው ወጥቷል። ከተማ ውስጥ የተኩስ ድምፅ ባይኖርም በዙሪያ ግን የተኩስ ድምፅ እንደሚሰማ አመልክቷል። በዚሁ ዞን አጣዬ ከተማ ዙሪያ በሚገኙ ተራሮች ውጊያ መኖሩን ደግሞ የአጣዬ ከተማ ነዋሪ አመልክቷል። ነዋሪው እንዳሉት አጣዬ ባለፉት ጥቂት ዓመታት ለስምንት ጊዜያት ጥቃት ደርሶባታል።

የባህርዳር ዳር ወኪላችን አለም ነው መኮንን ለሰሜን ሸዋ ዞን ዋና አስተዳዳሪ በእጅ ስልካቸው ደውሎ ማንነቱን ከገለጸላቸው በኋላ ስልካቸውን መዝጋታቸውን ዘግቧል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ ስለ ሁኔታው በስልክ ተጠይቀው እጅግ አጭር ምላሽ ሰጥቷል። የተሻሻለ መከላከያም የገባ ነው ነው የአማራ ክልል መንግስት ዛሬ ጉዳዩን አስመልክቶ ባወጣው መግለጫ በስም ያልጠቀሳቸው አካላት በክልሉ ልዩ ኃይልና በፌዴራል ፖሊስ ላይ ጥቃት መክፈታቸውን አረጋግጫለሁ ብሏል። ችግሩን ለመቀልበስና ተጠያቂዎችን ለፍርድ ለማቅረብም ይሰራልም ሲል አክሏል። በኢትዮጵያ ኦርቶዶክስ ተዋሕዶ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥበቃ አካላት ከሰኞ ከሰዓት ጀምሮ ከቦታቸው ተነስተው እንደነበር ተገለጠም። የጥበቃ አካላቱ እስከ ማክሰኞ ድረስ ከአካባቢው ተነስተው እንደነበር፣ አሁን ግን አንድ ሁለት በርቀት እንደሚታዩም ተጠቅሷል። በኢትዮጵያ ኦርቶዶክስ ጠቅላይ ቤተ ክህነት የጠቅላላ አገልግሎት ዋና ክፍል ኃላፊ መጋቢ ስዩማን ብርሃኑ ተክሌ ለዶቼቬሌዋ ማሌት ፋሲል ይህንኑ በስልክ ተናግሯል። ከግማሽ ከሆነ በኋላ ወደ ከሰዓት በኋላ ሰኞ ያው ወጠናቸው ቀንሶ አንዳንዱ ምናምን ነበረ ማምሻ አሁን ደግሞ ጨርሶም ተነስቶ የለም ነበር። እውነት ነው ሁለቱ ህፃን አባቶች ከሰ መግለጫ ከሰጡ በኋላ ግን ዛሬ ጠዋት ላይ በመጠኑ ታይቶ ነበር። አሁን ደግሞ የለም መጠኑም የቀነሰ ነው እንደነበሩ አይደለም። አልፎ ራቅራቅ ብለው በጣም በርቀት ላይ ሆነው ነው የሚከታተሉ ሁለት ሁለት ሆነው አለም የለም ለማለትም ያስቸግራል። ቀደም ብሎ ግን የተሰጠው መግለጫ ትክክል ነው አልነበሩም። አሁ ብፁዕ አቡነ ጴጥሮስና ብፁዕ አቡነ አብርሃም ትናንት በሰጡት መግለጫ የጠቅላይ ቤተ ክህነቱ ጠበቃዎች ስለመነሳታቸው ተናግረው ነበር። ዛሬ አስር ሰዓት ላይ የቅዱስ ሲኖዶስ አስቸኳይ ምልአተ ጉባኤ የመክፈሻ የጸሎት መርሐ ግብር በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም መካሄዱ ተገልጧል። የምልአተ ጉባኤው ስብሰባ ነገ እንደሚጀምርም የተነገረ ሲሆን ለምን ያህል ቀን እንደሚቆይ ግን አልተገለጠም። ለአራት ዓመታት በእስር ላይ የቆዩት የቀድሞ መንግሥት ከፍተኛ ባለሥልጣን አቶ በረከት ስምኦን ዛሬ ከእስር ተፈቱም። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር በምህጻሩ ኢህአዴግ ከፍተኛ ባለሥልጣን የነበሩት አቶ በረከት ያመክሮ ጊዜያቸውን ጨርሰው ከባህር ዳር ማረሚያ ቤት መፈታታቸውን የዶቼ ቬለዋ ማሌት ፋሲል ያነጋገረቻቸው ጠበቃ ሕይወት ሊላይ ተናግሯል። አቶ በረከት ስምኦን ስድስት አመት ነበረ ፍርዱ፣ የተፈረደባቸው በአመክሮ ጊዜ ጨርሰው ዛሬ ወጥተዋል። አላግባብ ስራ መምራት በሚል የወንጀል ሕጉ ጥፋተኛ የተባሉት ስድስት አመት ነበረ። የሙስና ክስ የሚባል የላቸውም። የሙስና ጥፋተኛ የተባሉበት ሁኔታ የለም። አቶ በረከት ስምኦን በጥረት ኮርፖሬት ላይ በደረሰ የሀብት ብክነት ወንጀል ተጠርጥረው ጥር 15 ቀን 2011 ዓ ም ከአዲስ አበባ መኖሪያ ቤታቸው በቁጥጥር ስር ውለው ወደ ባህር ዳር መወሰዳቸው ይታወሳል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲ ደብልዩ ሬዲዮ ዜና ነው። ጀርመን ለዩክሬን የውጊያ ታንኮችን ለማቀበል ተስማማች። ቀደም ሲል ጀርመን ታንኮቹን ለመለጋክ የምትስማማው ዩናይትድ ስቴትስም ታንኮችን የምትልክ ከሆነ ብቻ መሆኑን አሳውቃ ነበር። ጀርመን ከመከላከያ ክምችቷ ለዩክሬን ዛሬ ለመላክ የወሰነችው ሊዮ ሌፓርድ 2 ኤ 6 የተሰኙ 14 ታንኮችን መሆኑን ይፋ አድርጋለች። ከጀርመን በተጨማሪ ዩናይትድ ስቴትስም ኤም 1 አብራምስ የተሰኙ ታንኮችን ለዩክሬን እንደምትልክ የተለያዩ የመረጃ ምንጮች እየዘገቡ ነው። የዩክሬን ርዕሰ ብሔር ቮሎዶሚር ዜሌንስኪ ፍላጎታቸው ጀርመን ከምትልካቸው 14 ታንኮችን በላይ መሆኑን ገልጧል። ዛሬ በነገራችን ላይ ወሬ ሁሉ ስለ ታንኮች ነው። ስለሚያስፈልጉን ዘመናዊ ታንኮች ነው የሚወራው። እናም ይህ ክፍተት እንዴት መሞላት እንደሚችል በርካታ ጥረቶች ተደርገዋል፣ ቃልም ተገብተዋል። ሆኖም ተጨባጩን እውነታ አለመሳት ጠቃሚ ነው። ስለ አምስት አልያም አስር ወይም አስራ አምስት ታንኮች አይደለም። ፍላጎቱ ከፍተኛ ነው። የዩክሬን መንግስት ከታንኮቹ በተጨማሪ ምዕራባውያን መንግስታት የጦር መርከቦችንና ባህር ሰርጓጅ የውጊያ ጀልባዎችንም እንዲያቀብሉት ጥሪ አስተላልፏል። ዩክሬን የሩሲያ ጦር ወረራን ለመቀልበስ ታንኮቹ እጅግ ያስፈልጉኛል በማለት ስትወተውት ወራት ተቆጥሯል። ሩሲያ የታንኮቹ ለዩክሬን መላክ ዳፋው ለአውሮፓውያን ግብር ከፋዮች ነው ብላለች። የሩሲያ መንግስት ቃል አቀባይ ድሚትሪ ፔስኮቭ ታንክ የመላኩን ውሳኔ ትርጉም ቢስ መሳቂያ ሲሉ አጣጥለውታል። በርካታ ተንታኞች ይህን ሀሳብ ትርጉመ ቢስ መሳቂ አድርገው እንደሚረዱት ነው የሚሰማኝ በስነቴክኒካዊ ገጽታው ብቻ ይልቅ ይህ ብርቱ ጥፋት የሚያስከትል እቅድ ነው ዋናው ነገር ታንኮቹን መላኩ በዩክሬን ጦር ሰራዊት ላይ ስለሚጨምረው ነገር ፍጹም ከተገቢው በላይ መገመታቸው ነው ይሄ ሌላ የተሳሳተ ምልከታ ነው እንደውም ከፍተኛው አሁንም ደግመን እንናገራለን እነዚህ ታንኮች እንደ ሌሎቹ ሁሉ ነደው ይወድማሉ። ብዙ ገንዘብ ከማስወጣታቸው በስተቀር ይሄ ደግሞ የሚወድቀው የአውሮጳ ግብር ከፋዮች ትከሻ ላይ ነው። ጀርመን ታንኮቹን ከመላክም ባሻገር የዩክሬን ወታደሮችን ጀርመን ውስጥ ለማሰልጠን ማቀዷን ይፋ ማድረጓ ተዘግቧል። ሰሜን ኮሪያ ከመተንፈሻ አካላት ህመም ጋር በተያያዘ ዋና ከተማ ፒዮንግያንግ ውስጥ የእንቅስቃሴ ገደብ ጣለች። የአገሪቱ መንግስት ለአምስት ቀናት የጣለው ገደብ ከኮቪድ-19 ጋር ስለሚያያዙ በቀጥታ ባይገልጥም በመተንፈሻ አካላት ህመም የተነሳ ነው ማለቱ ግን ተዘግቧል። የፒዮንግያንግ ነዋሪዎች ከረቡ እስከ እሁድ ድረስ በቤታቸው እንዲቆዩ መታዘዛቸውን የአገር ውስጥ የዜና አውታር መዘገቡን ሮይተርስ አትቷል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በአማራ ክልል በኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ ወረዳዎች በተፈጠረው ግጭት ከአንድ መቶ በላይ የአማራ ልዩ ኃይል አባላት መገደላቸውን ማረጋገጡን በሰሜን አሜሪካ የአማራ ማኅበር አስታወቀ። በአካባቢው ጥር 13 ቀን 2015 ዓ.ም የተቀሰቀሰው ግጭት አንዳንድ ቦታዎች ላይ አለመብረዱን የአይንማኞች ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥበቃ አካላት ከሰኞ ከሰዓት ጀምሮ ከቦታቸው ተነስተው እንደነበር ተገለጠ። የጥበቃ አካላቱ ዛሬ አንድ ሁለት በርቀት እንደሚታዩም ተጠቅሷል። የቀድሞ መንግሥት ከፍተኛ ባለሥልጣን አቶ በረከት ስምዖን ከአራት ዓመታት እስር ቆይታ በኋላ ዛሬ ተፈቱ። ጀርመን ለዩክሬን ታንኮችን ለመላክ ወሰነች። ዜናው በዚሁ አበቃ። መልካም ጊዜ። ጤና አይስጥልኝ።